አውሮፓና ጀርመን ባለፈው ሳምንት አርብ የሳህል ቡድን አምስት ኃይል ተብሎ ለሚጠራው ከአምስት የምዕራብ አፍሪቃ ሀገራት ለተውጣጣው ሰራዊት እርዳታ ለማሰባሰብ በተካሄደው የለጋሽ ሀገራት ጉባኤ ላይ የተካፈሉት ወደ 50 የሚጠጉ ሀገራት ናቸው። ዩናይትድ ስቴትስ፣ የአውሮፓ ሕብረት አባል ሀገራት፣ ጃፓን፣ ኖርዌይ እና ሳውዲ አረቢያ በጉባኤው ላይ ከተካፈሉ ገንዘብና የተለያዩ እርዳታዎችን ለመስጠት ቃል ከገቡ ሀገራት መካከል ይገኙበታል። ከእነዚህ ውስጥ ሳውዲ አረቢያ 100 ሚሊዮን ዩሮ ለመለገስ ቃል ገብታለች። የአውሮጳ ህብረት የውጭ ጉዳዮች ኃላፊ ፌዴሪካ ሞጎሪኒ በአርቡ ጉባኤ ማጠቃለያ ላይ እንደተናገሩት በለጋሽ ሀገራት ቃል የተገባው አጠቃላይ ገንዘብ መጀመሪያ ከተጠበቀው በላይ ነው። ዛሬ ለእናንተ ላጋራችሁ የምፈልገው ዋናው ቁጥር በአጠቃላይ 414 ሚሊዮን ዩሮ ማግኘታችንን ነው። ደግሞ አለው 414 ሚሊዮን ዩሮ በአውሮፓ ህብረትና በአባል ሀገራቱ ብቻ ሳይሆን በዓለም አቀፍ አጋሮቻችን ጭምር በስፋት ለተካሄደው ዘመቻ ምስጋና ይግባውና የተገኘው በፊት ከጠበቅነው በላይ ነው። በያዝነው በጎርጎሮሳዊ 2018 ዓ ም መጨረሻ ላይ ስራውን ይጀምራል ተብሎ ለሚጠበቀው ከማሊ፣ ኒጀር፣ ቻድ፣ ቡርኪና ፋሶ ና ሞሪቴኒያ ለተውጣጣው ለዚህ ኃይል እርዳታ ማሰባሰቢያ ጉባኤ የተካሄደው ራሱን እስላማዊ መንግስት ብሎ የሚጠራው በምህፃሩ አይኤስ የተባለው ቡድን በኢራቅ ና በሶሪያ ከገጠመው ሽንፈት በኋላ ምዕራብ አፍሪቃን ጨምሮ ወደ ሌሎች አካባቢዎችም የመግባት ሙከራ ያደርጋል የመባሉ ስጋት ነው። በአካባቢው ሀገራት የሳህል ኃይልን በማጠናከር አይኤስ ወደ አካባቢው እንዳይገባ ለመከላከል የሚደረገው ጥረትም በደቡባዊ ድንበሩ በኩል ለመግባት የሚሞክሩ ስደተኞችና ታጣቂ ኃይሎች ዝር እንዳይሉበት በተለያዩ ስልቶች በመከላከል ላይ ላለው ለአውሮፓ ህብረትም አንዱ ጠቃሚና ተመራጭ እርምጃ ሆኗል። በአርቡ ጉባኤ ዓለም አቀፉ ማህበረሰብ ይህን ጥረት ለማገዝ ግማሽ ቢሊዮን ዶላር ለመለገስ ቃል ሲገባ የአውሮፓ ህብረት ደግሞ ከዚህ ቀደም ለቡድኑ ማጠናከሪያ ሊሰጥ ቃል የገባውን ገንዘብ በእጥፍ አሳድጎ 116 ሚሊዮን ዩሮ አድርሷል። ህብረቱ እርዳታውን ያሳደገው የራሱን ወታደሮች ህይወት ለአደጋ ከማጋለጥ የአካባቢውን ኃይሎች አሰልጥኖ ለውጊያ ማዘጋጀቱን በመምረጥ ነው። ያም ሆኖ ቃል የተገባው ግማሽ ቢሊዮን ዶላር በዚህ ጉባኤ ላይ የተገኙት የሳህል ቡድን አምስት ሊቀመንበርና የኒጀር ፕሬዚዳንት ሞሐማዱ ኢሶ ኡፉ እንደተናገሩት በቂ አይደለም። ውጤቱ ይፋ ሆኗል። ጉባኤው በእርግጥ የተሳካ ነበር። ሆኖም እንዳለመታደል ሆኖ የተነገረው ገንዘብ የሚሸፍነው የቡድን አምስት የሳሃል የጋራ ኃይሎች የመጀመሪያውን ዓመት ዘመቻ ወጪዎችን ነው። በእኛና በአሸባሪዎች መካከል የሚካሄደው ውጊያ በአንድ ዓመት ማለቁ እርግጠኛ አይደለም። በአሁኑ ጊዜ ስደተኞች ወደ ህብረቱ አባል ሀገራት እንዳይገቡ ለመከላከል የአውሮጳ ህብረት ከሚሰጠው ከዚህን መሰሉ እርዳታ ጎን ለጎን በአውሮጳ ተገን የተከለከሉ ስደተኞችንም ወደ የመጡበት ለመመለስ ኢትዮጵያን ጨምሮ ከተለያዩ የአፍሪቃ ሀገራት ጋር በመደራደር ላይ መሆኑን ባለፈው ሰሞን ሾልከው የወጡ ዘገባዎች ጠቁመዋል። የኒጀሩ ፕሬዝዳንት የስደተኞች መነሻና መተላለፊያ የሆኑት የሳህል ሀገራት ወጣቶች ህይወታቸውን ለአደጋ ጋልጠው የሚሰደዱት ያለ ምክንያት እንዳይደለ ለጉባኤተኞቹ ባሰሙት ንግግር አስረድተዋል። ዛሬ በርካታ የሳህል ህጻናት የተሻለ እድል የማግኘት ህልም አላቸው። ይህ ህልማቸው ግን ብዙውን ጊዜ ቅዠት ሆኖ ነው የሚቀረው። በእርግጥ ለብዙዎቹ ሁለት አማራጮች ብቻ ናቸው ያሉት። አንድ ስደተኛው እንዳለው እናቶቻቸው ፊት ከመሞት ባህር ላይ መሞት፣ ወይም ደግሞ በተለያዩ የወንጀል እንቅስቃሴዎች፣ በጦር መሳሪያና በአደንዛዥ እጽ ዝውውር ውስጥ የሚሳተፉ የአሸባሪ ቡድኖች መሳሪያና አደገኛ ጥሪ መቀበል ነው። de trafic d'armes et de drogue. የቡድን አምስት የሳህል ዘመቻ የእዝ ማዕከል ማሊ ናት። ጽንፈኛ ሙስሊሞች ሰሜን ማሊን በጎርጎረሳዊ 2012 ለ10 ወራት ከተቆጣጠሩ በኋላ ከአካባቢው ሀገራት በተውጣጣው በዚህ ኃይልና ና በፈረንሳይ ድጋፍ የማሊ መንግስት አካባቢውን መልሶ መቆጣጠር ችሏል። የሰራዊቱን ቁጥር ወደ አምስት ሺህ ለማሳደግ የታሰበው ይህ ኃይል አሁን ከፈረንሳዩ የባርካኔ ተልእኮና ከስድስት ዓመት በፊት ማሊን ለማረጋጋት ከተሰማራው የተባበሩት መንግስታት ሰላም አስከባሪ ኃይል ጋር አብሮ እንዲሰራ ነው የታሰበው። ባለፈው ጥቅምት የአይኤስ ተባባሪ የተባሉ ሚሊሻዎች ኒጀር እና ማሊ ድንበር ላይ ከሚገኙ የአሜሪካንና የኒጀር ወታደሮች ጋር ተጋጭተው አራት አሜሪካውያንና አምስት የኒጀር ወታደሮች ከተገደሉ ወዲህ ስጋቱ አይሏል። ወታደሮቿን በሳህል ያጣችው ዩናይትድ ስቴትስ አይኤስ በአፍሪቃ ከዚህም በላይ እርምጃዎችን ሊወስድ ይችላል የሚል ስጋት አላት። ፕሬዚዳንት መሐማዱ ኢሶ ኡፉ ለዓለም አቀፉ ማህበረሰብ እንዳስረዱት በአካባቢው አሁን የተፈጠረው የጸጥታ ስጋት መንስኤ እስካሁን መፍትሄ ያላገኘው የሊቢያው ቀውስ ነው። ስለዚህ የሊቢያን ቀውስ በማስወገድ በዚህ ሰበብ ችግር ውስጥ የወደቁትን ሀገራት እንታደግ ሲሉ ጠይቀዋል። ከአካባቢው ሀገራት የወጣቶችን ስደት ለመግታትም ለዘላቂ ልማት ትኩረት መስጠት እንደሚገባም አሳስበዋል። የሊቢያ ቀውስ የሳህልን የጸጥታ ችግር ያባባሰ ዋነኛ ምክንያት ነው። ይበልጥ እየተባባሰ እንዲሄድም አስተዋጽኦ ያደርጋል። ስለዚህ የሊቢያ መንግስት በመላው ግዛቱ አስተዳደሩ እንዲረጋገጥ በማድረግ የችግሩን መንስኤ በማስወገድ የሳህል ግዛት ግጭትን የሚያባብሱትን ከስረ መሰረታቸው በማጥፋት ይህን ቀውስ ማስቆም አለብን። ከአካባቢው ህገወጥ ፍልሰትንና የሚያስከትላቸውን መዘዞች ለማስወገድ ዘላቂ ልማት እውን እንዲሆን መስራት አለብን። ይህን በማድረግም ስራ ፍለጋ ላይ ላሉ በርካታ ወጣቶች ተስፋ መስጠት አለብን። ለዚህ የፕሬዝዳንቱ ጥሪ የአውሮፓ ህብረት መልስ ሰጥቷል። ህብረቱ በጉባኤው ላይ እንዳስታወቀው የሳህል ሀገራትን መሰረታዊ የጸጥታና የድህነት ችግሮች ለመፍታት የበኩሉን እገዛ ለማድረግ ቃል ገብቷል። የህብረቱ ኮሚሽን ፕሬዝዳንት ዣን ክሎድ ዩንከር ህብረቱ ከሳህል ሀገራት ጎን እንደሚቆም አረጋግጠዋል። እኛ አውሮጳውያን ጸጥታችሁ እንዲረጋገጥ በመርዳት አለመረጋጋትና ለህገ ወጥ ስደት መንስኤ ለመሆኑ መሰረታዊ ምክንያቶች መፍትሄ ለመፈለግ ለኢኮኖሚ እድገት አመቺ ሁኔታን ለመፍጠርና ደህንነትንም ለመቀነስ በዚች አስቸጋሪ ጉዞ ከጎናችሁ ለመቆም እንወዳለን። የአውሮጳ ህብረት የአምስቱን የሳህል አካባቢ ሀገራት ልማትና ጸጥታ የማስጠበቅ ስራን ለመደገፍ ቃል እንደገባ ሁሉ ጀርመንም ከጸጥታው ትብብር በተጨማሪ በተለይ በልማት እርዳታው የበኩሏን እንደምትወጣ አስታውቃለች። የጀርመን መራሄተ መንግስት አንጌላ ሜርክል ህብረቱ ህገወጥ ስደትን የመከላከል ስራ እያካሄደ መሆኑን አስታውሰው ጸጥታ ከምንም በላይ አስፈላጊ ቢሆንም ለሀገራቱ ልማትም የዚያኑ ያህል አስፈላጊ እንደሆነ አስረድተዋል። ጀርመን ለአምስቱ የሳህል ሀገራት እስከ ዛሬ ሁለት ዓመት ድረስ 1.7 ቢሊዮን ዩሮ መመደቧን ገልጸው ሆኖም ከዚህም በላይ ሊሰራ እንደሚገባ አሳስበዋል። እንደ ሜርክል ሁሉ በጉባኤው ላይ የተገኙት የአፍሪቃ ህብረት ኮሚሽን ፕሬዝዳንት ሙሳ ፋኪ መሐመትም በአካባቢው ልማትን እውን ለማድረግ ይበልጥ መስራት እንደሚያስፈልግ ገልጸዋል። ማንኛውም ዓለም አቀፍ እርምጃ ምንም ያህል ጠንካራ ይሁን የአካባቢውን ሀገራት ጥረቶች ሊተካ አይችልም። በሳህል ቡድን አምስት ኃይል በኩል ዓለም አቀፋዊ ራይዘን በቡድኑ ውስጥ የታቀፉ ሀገራት ያጋጠማቸውን ዘርፈ ብዙ ፈተናዎች በመጋፈጥ ሽብርን በመዋጋት ረገድ ጠቃሚ ተግባር ያከናውናሉ። የአካባቢው ሀገራት ፖለቲካዊ ፈቃደኝነትና ቁርጠኝነት የትግሉ ምሰሶዎች ናቸው። ሆኖም በመንግስት አስተዳደር በኩል የማሻሻያ ጥረቶችን ለማፋጠንና ሁሉን አካታች ልማት ለማራመድ ይበልጥ መስራት ያስፈልጋል። ዓለም አቀፉ ማህበረሰብ የሳህል ሀገራት ካልተረጋጉ በዚያ መስመር ወደ አውሮጳ የሚካሄደው ስደት ተባብሶ ይቀጥላል የሚል ስጋት አለው። አካባቢው በምዕራቡ ዓለም ላይ ሊሰነዘሩ የሚችሉ ጥቃቶች መነሻ ሊሆን ይችላልም እየተባለ ነው። ችግሩ በወታደራዊ እርምጃ ብቻ ሊቃለል አለመቻሉ የልማት እርዳታዎችንም እንዲያካትቱ አስገድዷል። ይሁንና አሁንም ይህ የአካባቢው ወጣቶች ከሀገራቸው እንዳይሰደዱ አሊያም በአሸባሪዎች ጥሪ እንዳይማረኩ የሚያደርግ ዘላቂ መፍትሄ መሆኑ እንዳጠያየቀ ነው። ለሳህል ቡድን አምስት ኃይል ቃል በተገባው ልገሳና ፋይዳው ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።